ኢትዮጵያና ኤርትራን የሚያገናኘው የሁመራ ኦምሃጀር መስመር ዛሬ ጠዋት ተዘግቷል። መስመሩ የተዘጋው በኤርትራ በኩል መሆኑን የሰቲት ሁመራ ከተማ አስተዳደር ለቪኦኤ ገልጿል። ሙሉጌታ አጽባ ተጨማሪ አለው። የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድህን ዮሐንስ ኢትዮጵያና ኤርትራ የሚያዋስን የሁመራ ኡም ሀጀር መስመር ዛሬ ጠዋት ከንጋቱ አስራ ሁለት ሰዓት ጀምሮ በኤርትራ በኩል እንደ ተዘጋ ተናግሯል። የከተማዋ አመራሮች መስመሩ ለምን እንደ ተዘጋ በጥበቃ ላይ የነበሩ የኤርትራ ወታደሮች መጠየቃቸው ነው ከንቲባው የገለጹት መኪኖች እንዳይገቡና እንዳይወጡ ለመከልከል ትዕዛዝ ከበላይ አካል እንደተሰጣቸው ነግረውናል ብለዋል። ጊዜውም ግንኙነት ነበረን። ኦም ሀጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዘህዝብ አካላትም የኤርትራ ህዝብ እየመጣ ቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ? ለምንድን ነው ብላ ነው የጸጥታ ሀይሎችም ስለነበሩ እዛ አካባቢ፣ አይ ከላይ ነው ትእዛዝ የተሰጠን፣ ስለዚህ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም። በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክተዋል። ለእግረኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግረዋል። የሁመራ ኡም ሀጀር መስመር ባለፈው ታሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም